ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በየዓመቱ በዚህ ዕለት የኅዳር ወር በገባ አራተኛው ሐሙስ ቤተሰቦች ተሰባስበው የሕይወትን ትሩፋቶች፣ ጸጋና በረከቶች በማወደስ ምስጋና በማቅረብ የሚያከብሩት ብሔራዊ ክብረ በዓል ነው። ክብረ በዓሉ ዘመን የጠገበ መሆኑን በማስታወስ የተንደረደረው የዕለቱ ርዕሰ አንቀጽ ከመጀመሪያዎቹ እንግሊዛውያን ሰፋሪዎች አንዳንዶቹ ወዲህ ወደ ሰሜን አሜሪካ ከገቡበት እንደ አውሮፓውያን ዘመን አቆጣጠር በ1620ዎቹ እምብዛም ለሰዎች መኖሪያ በማያመቸው ጫካ እጅግ የከፋ የክረምት ወራት አሳልፈው የመጀመሪያውን የአማረ ሰብል ምርት መሰብሰብ መቻላቸውን ተከትሎ የገጠማቸውን መልካም እድል ለማወደስ ፋታ ከወሰዱበት ጊዜ አንስቶ መከበር መጀመሩን ይጠቁማል። በአብዛኛው የዓለም ሀገሮች ከመኸር ወቅት ጋር የሚገጣጠመው የዩናይት ስቴትሱ የምስጋና ቀን ክብረ በዓል በቪየትናም የቹንግቱ አሊያም ሆሞ የሚል መጠሪያ ከተሰጠው የጋናው ብሔራዊ ክብረ በዓል ጋር ተመሳሳይነቱ ይዘገባል። ተርኪ የተባለችው ለማዳ ጅግራ ዋና ምግብነት፣ የአሜሪካ እግር ኳስ በመባል የሚታወቀው የጨዋታው አይነት የበዓሉ አድማቂ፣ ልዩ የጓዳና ትርኢቶችና የቤተሰቦች መሰባሰቢያነቱ ግን በተለይ ዕለቱን አሜሪካዊ በዓል ያደርጉታል ሲል ርዕሰ አንቀጹ ይተነትናል። ዩናይት ስቴትስ ከእንግሊዝ አገዛዝ ነጻ የወጣችበትን በአውሮፓውያን የቀን መቁጠሪያ ስሌት መሠረትም በየዓመቱ ሐምሌ አራት ቀን ከሚከበረው የነጻነት ቀን ጋር ከሃይማኖት፣ ፖለቲካና የጎሳ ልዩነቶች ውጪ አሜሪካውያን በሙሉ በጋራ ከሚያከብሯቸው ሁለቱ ታላላቅ ክብረ በዓላትም አንዱ ነው። ዕለቱ በተጨማሪም ዜጎች ያለፈውን ዓመት መለስ ብለው የሚመለከቱበትና በጥሞና ስለ መጪው የሚያስቡበት ጊዜም ጭምር መሆኑን የጠቆመው ርዕሰ አንቀጽ አገራችን በምስራቅ አውሮፓ በመካከለኛው ምስራቅና በምዕራብ አፍሪቃ የሚታዩት ቀውሶች የሚያስከትሏቸውን ምስቅልቅሎች ለመታደግ በመርዳት ላይ ባለችበት በአሁኑ ወቅት ያልተቋጩት ያንዣበቡ አደጋዎች በብዙዎች አእምሮ የሚጉላሉበት ጊዜም ጭምር መሆኑ እሙን ነው ብሏል። አሜሪካውያን በእርስ በርስ ጦርነት ተጠምደው ይህን በመሰሉ እጅግ አሳሳቢ ሁኔታዊ ተከበው በነበሩበት ወቅት ነው ፕሬዚዳንት አብርሃም ሊንከን የዛሬውን የምስጋና ቀን እንደ አውሮፓውያን የዘመን አቆጣጠር ጥቅምት 3 ቀን 1963 ዓ ም ለመጀመሪያ ጊዜ በኦፊሴል የአገሪቱ ብሔራዊ ክብረ በዓልነት የሰየሙት በዚያ በከፋ ጦርነት ተጠምደው እንደነበሩት አያት ቅድመ አያቶቻችን ሁሉ አሜሪካውያን ዛሬም መልካም ተመልካችና ነገን በቀና የሚያስቡ ሕዝቦች እንደመሆናቸው የዛሬውንም የምስጋና ቀን ክብረ በዓል ከወዳጅ ጓደኞችና ቤተሰቦች ጋር በመሰባሰብ እንደ ትላንቱ ሁሉ ዛሬም የበዓሉን መልካም መንፈስ ተላብሰው በነጻ ምድር የሚኖሩበትን የነገ ተስፋና የሕይወት በረከቶች በማወደስና በምስጋና ያከብራሉ ሲል በተለይ በዓሉን ተንተርሶ የቀረበው የዕለቱ ርዕስ አንቀጽ ሐተታውን ደምድሟዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።